ኬንያ ከታህሳስ 2021 ጀምራ በአይነቱ አዲስ ነው የተባለ መታወቂያ ለዜጎቿ እንደምትሰጥ አስታወቀች። የኬንያ ሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤት ሁዱማ ካርድ የተባለ መታወቂያ ለሀገሩ ዜጎች እንደሚሰጥ፣ አሁን በዜጎች እጅ ያለው መታወቂያ ካርድም በ2021 መጨረሻ ከአገልግሎት ውጭ እንደሚሆን አስታውቋል። ገልሞ ዳዊት ተጨማሪ አለው። የኬንያ ሀገር ውስጥ ጉዳይ መስሪያ ቤት በታህሳስ 2021 አሁን ለአገሩ ዜጋ የሚሰጠው የግል መታወቂያን በአዲስ እንደሚተካ አስታውቋል። ሁዱማ ካርድ የተባለው አዲስ መታወቂያ በአይነቱ የተለየ መሆኑንና ዜጎች ከመንግስት የሚያገኙትን አገልግሎት በቀላል ለመስጠት ያገለግላል ብለዋል። የኬንያ ሀገር ውስጥ ጉዳይ ሚኒስትር ፍሬድ መቲያንጊ፣ ሁዱማ ካርድ ሰርቪስ ካርድ፣ ሁዱማ ካርድ የአገልግሎት ማገኛ ካርድ ነው። አንድ ሰው በሀገሪቱ ሲንቀሳቀስ አገልግሎት የሚያገኝበት ካርድ። ይህም ሀሳብ ፕሬዚዳንቱ ያመነጩት ነው። ፕሬዝደንታችን ከ2013 ጀምሮ ኬንያውያን በነፃነት አገልግሎት እንዳገኙ ከተፈለገ የዜጎች የመረጃ ቋት ማዘጋጀት፣ እንዲሁም መረጃው በአንድ መስኮት የሚገኝበትን መንገድ መፍጠር ነው ብሎ ነበር። እናም በዚህ አንድ መታወቂያ ካርድ የሁሉም ዜጋ መረጃ በአንድ ቦታ ይቀመጣል ማለት ነው። ለዚህ ነው መታወቂያውን የዜጎች ትክክለኛ መረጃ ምንጭ የምንለው። የፕሬዚደንቱና የመንግስታቸው ፍላጎት እሁን እንዲሆን ዜጎች በአንድ መታወቂያ ሁሉንም የመንግስት አገልግሎት እንዲያገኙ ይህንን ካርድ አዘጋጅተናል። መታወቂያ ካርዱ የመንግስት አገልግሎት አሰጣጥንም ያፋጥናል፣ አለው መቲያንጊ በኬንያ የውዱማ ካርድ ምዝገባ ባለፈው አመት የተጀመረ ሲሆን የኬንያ መንግስት በአንደኛ ዙር ምዝገባ 37 ሚሊዮን ዜጎችን መመዝገቡን ይፋ አድርጓል። ማቲያንጊ የሚሰጠው አዲስ መታወቂያ የዜጎችን የልደት ካርድ፣ የግብር መለያ ቁጥር፣ ምንጃ ፍቃድንና የጤና ኢንሹራንስ ካርድ መረጃዎችን አንድ ላይ የያዘ መሆኑን ገልጸዋል። ይሁን እንጂ አዲሱ የውዱማ ካርድ የዜጎችን መረጃ ለምዝበራ ሊያጋልጥ ይችላል የሚለውን ፍራት በሰብአዊ መብት ተከራካሪዎች ቀርበዋል። ጄምስ ሙቼሩ የኬንያ ኢንፎርሜሽን ኮሚኒኬሽንና ቴክኖሎጂ ሚኒስቴር መንግስት የዜጎች መረጃ አላግባብ እንዳይመዘበር የዳታ ኮሚሽነር መሰየሙን ተናግረዋል። ሙቼሩ የማንኛውም ሰው መረጃ በጥብቅ ቁጥጥር የሚያያዝና ከፍርድ ቤት ትዕዛዝ ውጪ ለሶስተኛ ወገን ተላልፎ አይሰጥምም ብለዋል። ሁዱማ ካርድ በኬንያ ለሚኖሩ የውጭ ዜጎችና ስደተኞችም እንደሚሰጥ የኬንያ መንግስት ኃላፊዎች ገልጸዋል። ለአሜሪካ ድምጽ ገልሙዳዊት